ትንቢተ ሆሴዕ ምዕራፍ አምስት ካህናት ሆይ ይህን ስሙ፣ የእስራኤል ቤት ሆይ አድምጡ፣ የንጉሥ ቤት ሆይ ልብ አድርጉ። በምጽጳ ላይ ወጥመድ፣ በታቦርም ላይ የተዘረጋ አሸክላ ሆናችኋልና ፍርድ በእናንተ ላይ ነው። ዐመፀኞችም እርድ አብዝተዋል፣ እኔ ግን እነዚያን ሁሉ ዘልፍ እዘልፋለሁ። ኤፍሬምን አውቀዋለሁ፣ እስራኤልም ከእኔ አልተሰወረም። ኤፍሬም ሆይ ዛሬ አመንዝረሃል። እስራኤልም ረክሶአል። ወደ አምላካቸው ይመለሱ ዘንድ ሥራቸውን አላቀኑም፤ የግልሙትና መንፈስ በውስጣቸው አለና እግዚአብሔርንም አላወቁምና። የእስራኤልም ትዕቢት በፊቱ ይመሰክራል። ስለዚህ እስራኤልና ኤፍሬም በኀጢአታቸው ይሰናከላሉ፤ ይሁዳም ደግሞ ከእነርሱ ጋር ይሰናከላል። እግዚአብሔርንም ለመሻት በጎቻቸውና ላሞቻቸው ነድተው ይሄዳሉ፤ ነገር ግን እርሱ ከእነርሱ ተመልሶአልና አያገኙትም። ዲቃሎችን ልጆች ወልደዋልና እግዚአብሔርን ወንጅለዋል። አሁንም አንድ ወር እነርሱንና ርስታቸውን ይበላቸዋል። በጊብዓ መለከትን በራማ እንቢልታን ንፉና ብንያም ሆይ ከአንተ በኋላ እያላችሁ በቤትአዌን ላይ እሪ በሉ። ኤፍሬም በዘለፋ ቀን የፈረሰ ይሆናል። በእስራኤል ነገሮች ዘንድ በእርግጥ የሚሆነውን ነገር ገልጫለሁ። የይሁዳ አለቆች ድንበርን እንደሚነቅሉ ሆነዋል፣ እኔም መዓቴን እንደ ውኃ አፈስስባቸዋለሁ። ኤፍሬም ከትእዛዝ በኋላ መሄድን ወድዶአልና የተገፋና በፍርድ የተጐዳ ሆነዋል። እኔም ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀስ ሆኜአለሁ። ኤፍሬምም ደዌውን የይሁዳም ቁስሉን ባየ ጊዜ ኤፍሬም ወደ አሦር ሄደ፣ ወደ ንጉሡም ወደ ኢያሪም መልእክተኛን ላከ። እርሱ ግን ይፈውሳቸው ዘንድ ከቍስላቸውም የሚያድናችሁ ዘንድ አልቻለም። እኔም ለኤፍሬም እንደ አንበሳ፣ ለይሁዳም ቤት እንደ አንበሳ ደቦል እሆናለሁና፣ እኔም ነጥቄ እሄዳለሁ እወስድም አለሁ፣ የሚያድንም አይገኝም። በደላቸውንም እስኪያውቁ ድረስ ፊቴንም እስኪሹ ድረስ ሄጄ ወደ ስፍራዬ እመለሳለሁ። በመከራቸው ጊዜ እጅግ አድርገው ፊቴን ይፈልጋሉ።